The voice of a የደቡብ ሱዳኑን ፕሬዚዳንት ሳልቫኪርን የስልጣን ዘመን በሶስት ተጨማሪ አመታት ለማራዘም የአገሪቱ ፓርላማ ያሳለፈውን ውሳኔ በብርቱ እንደሚያወግዝ በሪክ ማቻር የሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ በተቃውሞ የሚባለው ቡድን አሳወቀ። የተቃዋሚውን የባህል የወጣቶች ማጠናከሪያ እና የስፖርት ኮሚቴ ሊቀመንበር ማናሴ ሲንዶዝን ባልደረባችን ፒተር ክሎት ያነጋግሯቸዋል። ሶሎሞን አባተ ተከታዩን ዘገባ አዘጋጅተዋል። ኤስፒኤልኤምአይኦ በሚል ምህፃር የሚታወቀው የደቡብ ሱዳኑ የሱዳን ሕዝብ ነጻ አውጪ ንቅናቄ በተቃውሞ የፕሬዚደንት ሳልቫኪርን የሥልጣን ዘመን መራዘም ዜና የሰማው ከማኅበራዊ መገናኛ እንደሆነ ነው የባህል ኮሚቴው ሊቀመንበር የተናገሩት። እርምጃው ብለዋል የኮሚቴው ሊቀመንበር ማናሴ ዚንዶ የደቡብ ሱዳን መንግሥት ስንነጋገርበት ለቆየነው አይነት የሰላም ሂደት ቁርጠኝነት የሌለው መሆኑን ያመላክታል። በሌላ በኩል ግን ሂደቱ የተሳካ እንዲሆን ጁባ ላይ ያልተቋረጠ መንግሥት መኖርና የፕሬዝደንት ሳልቫኪር ሥልጣን ላይ መቆየት አስፈላጊ ናቸው ብለው የሚያምኑ እንዳሉ ፒተር ጠቅሶ ላቀረበላቸው ጥያቄ ዚንዶ ሲመልሱ፣ ሳልቫኪር የሀገሪቱን ቀውስ ሁኔታ ተጠቅመው የሥልጣን ዘመናቸው ካለቀ በኋላ እዚያው ለመቆየት በጓሮ በር ለመግባት እያደረጉ ያሉት ይህ ሕገ መንግሥታዊ አካሄድ ነው ብለውታል። የጀመሩት የሰላም ድርድርም ከፍ ወዳለ ደረጃ የተሸጋገረበት ጊዜ እንደሆነም ጠቁመዋል። ዚንዶ፣ አሁን የምንፈልገው የኪር መንግሥት ወደ ድርድሩ እንዲመለስ ነው ብለዋል። እንደ ኤስፒኤልኤም አይኦ ለምክክር አልተጋበዝንም። የማረጋግጥልህ ነገር ግን እኛ እንደማንቀበለውና የሰላም ሂደቱንም የሚያደናቅፍ መሆኑን ነው። እናም የጁባ አገዛዝ በዚህ ዕቅዱ እንዳይገፋ ጫና እንዲያሳድሩበት ለኢጋድና ለአካባቢያዊ ተቋማት ጥሪ እናሰማለን። በቀሩ አንገብጋቢ ጉዳዮች ላይ እንነጋገር። ለአገሪቱ መረጋጋትን የሚያመጣላትን የብሔራዊ አንድነት የሽግግር መንግሥት እንመሥርት። የብሔራዊ አንድነት የሽግግር መንግስቱ ለሀገሪቱ የሚያስፈልጓትን ለውጦች እንዲመራና ምርጫም እንዲያዘጋጅ ፓርቲያቸው እንደሚፈልግ ማናሴ ዜንዶ አስታውቀዋል።